voice of America. ብሔረ አማራ ዲሞክራሲያዊ ንቅናቄ በአዴን አስራ ሁለተኛ መደበኛ ጉባኤውን በቅርቡ ያካሄዳል። ምን ምን አዳዲስ ነገሮችን ይዞ ይመጣል? ምን ማድረግስ ይጠበቅበታል? የሚሉ ጥያቄዎች በብዙዎች ሊነሱ ይችላሉ፣ ተነስተው ነበር። አስቴር ምስጋናው በዚህ ዙሪያ ከምሁራን ጋር ተወያይታለች። አቶ ቹቹ አለባቸው በድርጅቱ ውስጥ አመራር የነበሩ አሁን ለሶስተኛ ዲግሪ በትምህርት ላይ ያሉ፣ እንዲሁም አቶ ደሳለኝ በላቸው የህግ ባለሙያ ናቸው። እርሳቸውም እንዲሁ የሶስተኛ ዲግሪ ተማሪም ናቸው። ጥሩ ቆይታ ይኖረናል ብዬ አስባለሁ። አቶ ቹቹ፣ በቅርቡ በአዴን በሚያካሄደው ጉባኤ ምን ይጠብቃሉ? እውነተኛ የአማራ ህዝብ ወኪልና ድርጅቱ ነው ይመጣል ተብሎ ይጠበቃል። እስካሁን የነበሩበትን ችግሮች ከህዝቡ ጋር ያለያዩትን ጉዳዮች ለይቶ በማውጣት ከህዝቡ ጋር ለመታረቅ የሚችልበት መድረክ ይሆናል ብዬ ገምታለሁ። ይህንን እድል እንደማያስመልጠው ተስፋ እናደርጋለን። ህዝቡም የሚጠብቀው በዚህ ልክ ነው። አቶ ደሳለኝስ? በድርጅታዊ ቁመና፣ በአመራር ቁመና፣ በሀብት እና በልምድ የካበተ ድርጅት አመራር ያስፈልጋል። ለዚህ ከምኞት ብቻ አይደለም። በእኔ መረዳት ለውጡ እንዲመጣ ቀጥተኛም ቀጥተኛም ያልሆነ ድጋፍ ያደርጉ የነበሩ የለውጥ አመራሮች ከባዴን ውስጥ አሉ ብዬ አምናለሁ። ስለዚህ እነዚህ የለውጥ አመራሮች ምርጫቸው፣ ፍላጎታቸውም ለውጡን መጠበቅና ለፍሬ ማብቃት ነው የሚል ነው። በአዴን ነባር አመራሮችን በአዲስ ይተካል ተብሎ እየተጠበቀ ነው። አዳዲስ አመራሮችን መተካቱ ያለውን ችግር ያስወግዳል ብላችሁ ታስባላችሁ? የአመራር ማስወገድ ብቻ የአማራን ችግር አይፈታውም። የአማራ ችግር ጥልቅ ነው፣ የአማራ ችግር ሰፊ ነው። አንድ ሰው ስላነሳሽ ሁለት ሰው ስላነሳሽ የሚሆን አይደለም። የመጀመሪያው ጉዳይ ህዝቡ አቅጣጫው ማስተካከል ያለበት ይመስለኝ ግለሰቦችን በማንሳት የአማራን አጀንዳ በአዴን ውስጥ ማድረግ አይቻልም። በአዴን በጠቅላላ የአማራ ድርጅት ነኝ የሚል ውስጡን አሳድሮ የአማራን አጀንዳዎች ማንሳት ላይ ነው ይህን መታገል አለብን የሚል ቁመና ይዞ እስከተነሳ ድረስ የግለሰብ ጉዳይ ወሳኝ ይሆናል ብዬ አላምንም። በእርግጥ ሆን ብለው እያወቁ የአማራን መሰረታዊ ጥቅሞች አሳልፎ የተሰጠው አመራሮች አሉ በአዴን ውስጥ። ግን አሁን እነሱን በማንሳት ብቻ አይደለም ችግሩን የምንቀርፈው። ለውጡን ሊመራ የሚችል ብቃት ያለው አመራርስ በአዴን ይኖረዋል? የእኔም ስጋት እሱ ነው። ቅድም ያልኩሽም ለዚህ ነው። ሰው ማንሳት አይደለም መፍትሄ የሚሆነው። የሚከብደውና የሚያስቸግረው መተካት ነው። በዚህ በኩል በአዴን ሙሉ አቅም ይኖረዋል ብዬ አላምንም። አቅም አይኖረውም ስል ምንድን ነው? ልጆቹን እየበላ የመጣ ድርጅት ነው። ብአዴን የሚባል ድርጅት ከኢህዴን ጀምሮ የአማራን ሕዝብ ጥያቄ የሚያነሱ ሰዎችን እየበላ የመጣ ድርጅት ነው። ኦፍኮርስ ይህን ያደረገው አሁን ያለው አመራር አይደለም። ይህም በመከራ ነው እዚህ የደረሰው። ግን የቆየው አመራር እንደዚህ እየኮረኮመ ስለመጣ አሁን ለሚፈጠረው ነገር የድርጅቱን መስመር፣ የህዝቡን ስሜት ተቀብሎ ወደፊት መውሰድ ላይ ችግር መኖሩ አይቀርም። ግን እድሉ ከተሰጣቸው ልጆች አሉ። በአዴን ውስጥ ትልቁ ችግር እድል የማጣት ነው፣ እድል ያለመስጠት ነው። አሁንም በአዴን ጽፈት ቤቱ ተጅ በየአካባቢው እድሉ ከተሰጣቸው እየወደቁም እየተነሱም ይሄን ለውጥ ሊያስቀጥሉ የሚችሉ ኃይሎች አሉ። አሁንም በአዴን ውስጥ ጥያቄው ይሄን እድል ለነሱ ማዳረስ እንዴት ነው የሚቻለው? እና በአዴን በዚህ ልክ ከተቀየረ ፈተና አለበት። እስከዛሬ ዛሬ ያልሰራውን በአንድ አያገኝም። ቢሆንም ግን መነሻ ልጆች አሉተኝ፣ እነሱን ይዞ የመቀጠል ተስፋ አለው። ያው ለውጥ ነው፣ ውጣ ውረድ ይኖራል። ግን ዜሮ የሚሆን ድርጅት አይመስለኝም። የግድ ግን የድርጅት አባል መሆን አለበት። ከድርጅት ውጭ እኮ ብዙ መወራን አሉ። አባል እኮ ሆነን ኖር ነው እኮ ሀያ ሰባት ዓመት የአማራ ህዝብ ግን ምንድን ነው ያመጣነው ነገር ነው። ከዚህ አሁን በአዴን እዚህ መውጣ ማለት አለበት ወይኖት፣ በእያንዳንዱ የአማራ ድርጅት ለምን ተቃውሞ ያየው የአማራን ህዝብ። አሁን አብል የሚባል ድርጅት አለ። አሁን ከውጭ ሀገር የሚመጡ ድርጅቶች አሉ። እነዚህ ሰዎች ለአማራ ህዝብ ጥቅም እስከሰሩ ድረስ ግድ በበአዴን አጥር መታጠር አያስፈልግም። በአዴን እኮ ተፈተን አየ ነው ተፈትረን የተሳኩልን ጉዳዮች አሉ፣ ግን የጎደለን ነገር አለ። ስለዚህ የጎደለ ነገር የሚሞላ አጋዥ ኃይል ያስፈልጋል ማለት ነው። ስለዚህ አይደለም ከብአዴን ውጭ የሆነ ነፃ ሰው፣ ተቃዋሚ አማራዊ ድርጅትም ቢሆን በአማራ ህዝብ ጥቅም ዙሪያ እስካልተደራደረ ድረስ መክፈት አለበት። አሁን ብአዴን መክፈት አለበት፣ መዝጋቱን ማቆም አለበት። ኦሮሚያ አካባቢ ካሄድ ወጥ ነው። መደማመጥ አለ፣ መግባባት አለ። ብአዴን ውስጥ እኮ ችግር ነው። መደማመጥ፣ ወጥነት፣ እንደዚህ የመሳሰሉ ችግሮች። ሁለተኛ የድርጅቱን ሶፍትዌር የምንለው ላይኛውን የተቆጣጠረው አካል ማን ነው የሚለው መታየት መቻል አለበት። ስለዚህ ኦህዴድና ብአዴን ላይ ልዩነቶች አሉ። ሌላው ነገር ምንድነው? ኦህዴድ ለምሁራኖቹ ድል ሰጠ። ልዩነቱ ይህ ነው። አግብቶ መፈተንም ጥሩ ነው። አግብቶ መፈተንም ጥሩ ነው። ብአዴን ዝግ ነው። ባሉት ሰዎች በዛው ባረጁት ነገሩን ጨምድዶ መቀጠል ይፈልጋል። ኦህዴድ ደግሞ ምንም እንኳን ብአዴንና ኦህዴድ ታሪክ የራሱ ልዩነት ያለው ቢሆንም ኦፕን አደረገው። ማንም ይሁን ይግባና ይፈተናል። ለኦሮሞ ሕዝብ እስከ ተቀመ ድረስ ይኸው፣ አጭር ጊዜ የማይታወቁ ልጆች አይደለም፣ ለክልላቸው ለአገር በቁ። በአዴን ይሄን አልከፍታለ ዘጋ። ስለዚህ የምሁራኖቹ ጉዳይ በዚህ መልኩ መታየት አለበት። ከፖለቲካ ጥላቻ ጋር አይደለም፣ ስርዓቱ ላይ በአዴን ላይ ያላቸው እምነት ደካማ ስለነበረ ነው። አሁን በማየው ሁኔታ የምሁራን እንትን ተቀይሯል። በአዴንስ እስከፈቀደላቸው ድረስ ክልሉን ለማገልገል በክልሉ ውስጥ ተሳትፎ ለማድረግ ብዙ የሚቸገሩ አይመስለኝም። እየቀረቡም ነው ያሉ አቶ ደሳለኝስ አሁን ባዴን በባዴን መተካት አይደለም ጉዳዩ። ነገር አሁን ያለውን የህዝቡን የአማራን ህዝብ ከፍታ፣ ስነልቦና፣ እሴት፣ ታሪክ የሚመጥን አዲስ አመራር አዲስ ሀሳብ አዲስ አካሄድ አሰራር ተቋም ባህል መፍጠር ያስፈልጋል ካልሆነ የለውጥ ፍላጎቱ ጣራ ይነካ ነው የለውጥ ፍላጎቱ ደግሞ የጥቂቶች አይደለም የብዙሃኑ ነው ይሄ በራሱ ጎርፍ ነው ይድጥሻል እንዳትዳጭ እንዳትለወጭ በለውጡ እንዳትለወጭ ከፈለግሽ ለውጡን ተቀብለሽ የህዝቡን ችግር እና ለውጡን ወደ ፍሬ ማብቃት የህሉና ጉዳይ ነው ለማን ለባዕድ ለራሱ ለለውጥ አመራሮቹ ለራሳቸው በዚህ ሂደት ባህዴን አለው ወይ የለውጥ አመራር ተተኪ አመራር አለው ወይ አፍርቷል ወይ ስትይ ይሄ እንደ ሀገር ችግር ነው የአመራር ፑላችን ስታይ ከታሪካዊ ሂደታችንም የጉብዝ አለቃ ኃይል ያለው አጋጣሚ የተጠቀመ ስልጣን የሚይዝበት እንጂ በታክቲክ በስትራቴጂ በአደራጃጀት ተመርቶ ሰላማዊ ስልጣን ሽግግር የሚደረግበት የሚተካካበት ሂደት ፈጽሞ የለም ባትይም የሳሳ ነው ከታሪካችንም አንጻር። ነገር ግን አንዱ ለውጥ ይመልሰዋል ብዬ የማስበውና የህዝቡን ፍላጎት አመራር ብቻ አይደለም የሚፈልገው ተተኪ አመራር ነው። ዛሬ የሚመሩትን ብቻ ሳይሆን ነገ የሚመሩትንም ጭምር ነው። ስለዚህ እኔ የብአዴን ውስጥ ያሉ የለውጥ አመራሮች ይህንን በሚመጥን ሁኔታ የአማራ ህዝብ እንደ ህዝብም ኢትዮጵያም እንደ ህዝብ የመሪ ችግር አልነበረባትም፣ አይኖርባትም። ወላድ በድባብ ትሄድ እንጂ ብዙ መሪዎች አሉ። አሁን እነዛም በመብራት ፈልጎ ወደፊት የማምጣትና ያለማምጣት ጉዳይ ነው። እንግዲህ እያላችሁ ያላችሁት ከሰው ለውጥ ይልቅ ተቋማዊ ለውጥ ማድረግ አለበት ነው። እንዴት ነው አዲስ መዋቅርስ የሚፈጠረው? በተለይ እንግዲህ አቶችቹ 27 ዓመት በድርጅቱ ቆይተዋል። ምን ምን ክፍተቶች አሉት በእርሶ እይታ? ጠንካራ ተቋማት መኖር መቻል አለባቸው? ጠንካራ ተቋማት ካሉ ግለሰቦች ቢያበላሹም ሲስተሙ መዋቅሩ ራሱ ያስተካክለዋል። አሁን ከዚህ አኳየ በአዴን ተሎ ማስተካከል ያለበት የመንግስት መዋቅሩና የድርጅቱን መዋቅር መለየት መቻል አለበት። ተቀላቅሏል። የት ነው ድርጅት የት ነው መንግስት የምትየው ነገር አለየለትም። እሱን ግልጽ የሆነ ደንበር ማበጀት መቻል አለበት። በየአካባቢው የድርጅት መዋቅር የራሱን የፓርቲውን ዓላማ የሚያስኬድበትን ነገር መቀየስ መቻል አለበት። ሁለተኛ፣ መንግስታዊ መዋቅሩ እነዚህ ለህግ የበላይነት የሚገዙ በሀገሪቱ ህገ መንግስት በክልሉ ህገ መንግስት የሚገነቡ ተቋማት መሆን መቻል አለባቸው። ከዚያም በላይ ተቋማዊ ግንባታ የሚያተኩር የሰው ኃይሉ ላይ ነው። አሁን የባዕድ ትልልቅ ፈተናና ችግር የሚሆነው በዚህ መልኩ የመገንባቱ ነገር በጣም ደካማ ነው። ተቋምም ከፈጠርሽ በኋላ ያን ተቋም ራን የሚያደርገው የሚያንቀሳቅሰው ብቃት ያለው የተማረ ችሎታ ያለው ችሎታ ያለው ብቻ ሳይሆን ተደማጭነት ያለው ኃይል ማፍራት ላይ ልዩ ትኩረት መስጠት መቻል አለበት። አቶ ደሳለኝስ አሁን ያሉትን ተቋማዊ አሰራሮች፣ ፖሊሲዎች እስከ ህገ መንግስቱ ድረስ የመቀየር ጥያቄ ነው። አሰራር የመቀየር ጉዳይ፣ የፖለቲካ አተያይ የመቀየር ጉዳይ ነው። ግን ይህን ስታደርጊ አመራር ያስፈልግሻል። ለዛ የሚመጥን አመራር ማዘጋጀት አለብሽ። ይሄ ደግሞ አለ ነው ህዝባዊ መሪ፣ ስኬታማ መሪ የሚፈጥር ተቋም አሰራር የመፍጠርን ጉዳይ ነው። በመጨረሻ ማለት የምትፈልጉት ነገር ምንድን ነው? በአዴን ከአማራ ህዝብ ጋር የመቀጠል ያለመቀጠል እድሉ በዚህ ጉባኤ የሚወሰን ይመስለኛል። አዴን ጨምሮ አብዛኛው ሰው ህልም አለው። በአዴን እውነተኛ የአማራ ህዝብ ሆኖ ይወጣል፣ ይቀየራል፣ ለዚህም ከጎኑ እንሆናለን የሚለው ብዙ ነው። ይሄም የሆነው ግን አንድ እርምጃ ካየነው ሰው እንደተለመደው አድበስብሶ እንዲህ ብዬ አልፋለሁ የሚል ከሆነ በአዴን የራሱን እድሜ ያሳጥረዋል የሚል ግምት ነው ያለኝ። ይህን ደግሞ እንዲያደርግ አንመኝም። እሱም ያደርጋል ብዬ አላስብ። ሌላው ወጣቶቹ ብአዴን አባላትም መረጋጋት ያስፈልጋል። በለውጥ ጊዜ በአንድ ወቅት እየበረደ የሚሄዱ ቢሆንም መረጋጋት ያስፈልጋል። ጉዳዮችን በጽሞና መከታተል ያስፈልጋል። እንደተፈለገው መቶ ፐርሰንት በአንድ ይገኛል ብሎ መጠበቅ አያስፈልግም። ብአዴንም ሰው ነው። ብአዴንም ድርጅት ነው እና ህዝቡ ይህን ለውጥ በጥንቃቄ መምራት መቻል አለበት። ለአማራ ህዝብ በጣም ወሳኝ ጊዜ ነው። ከመቼውም ጊዜ በላይ ነው መሰለኝ ነው።